እግዚአብሔር አምላካችንን እናመሰግናለን። ወገኖች ዛሬም የዘጽአት ሀያ ላይ የጀመርነውን ቃል ነው አብረን የምንካፈለው እና ዘጽአት ምዕራፍ ሀያ አስሩ ቃላትን ከቁጥር አንድ እስከ ቁጥር አስራ አምስት ድረስ አነብላችኋለሁ ዛሬ እስከምንካፈለው ቃል ድረስ እንደዚህ ይላል። እግዚአብሔርም ይሄንን ቃል ሁሉ እንዲህ ብሎ ተናገረ። ከግብጽ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሆኑልህ። በላይ በሰማይ ካለው፣ በታችም በምድር ካለው፣ ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታመልካቸውምም በሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ የእግዚአብሔር አምላክ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። ስድስት ቀን ስራ፣ ተግባርህንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክ ሰንበት ነው። አንተ፣ ወንድ ልጅህም፣ ሴት ልጅህም፣ ሎሌህም፣ ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በሱ ምንም ሥራ አትስሩ። እግዚአብሔር በስድስት ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል። አታመንዝር። አትስረቅ። እስከ ቁጥር 15 ድረስ ነው ያነበብኩላችሁ። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ደጋግሜ እንዳልኩት ይህንን ቃል የሰራዊቱ ጌታ እግዚአብሔር ራሱ በሲና ተራራ ላይ ወርዶ እስራኤላውያን እየሰሙት ነው የተናገረው። አስደናቂ ክስተት ነበር። ተራራው ይጨስ ነበር፣ ይንቀጠቀጥ ነበር እና ህዝቡም ራሳቸው ይንቀጠቀጡ ነበር በሰው ልጅ ታሪክ ውስጥ ፈጽሞ ሆኖ የማያውቅ ሁኔታ ውስጥ ነው እግዚአብሔር ተገልጦ ለህዝቡ ያንን ቃል የተናገረው እና አስደናቂ ቃል ነው። ያልተሻረ ቃል ነው። የሞራል ወይም የሥነ ምግባር ህግ ብለን የምንጠራውን የያዘ ቃል ነው እና ትዝ እንደሚላችሁ ባለፉት ሳምንታት እንዳየነው የነዚህን አስሩን ቃላት አስር እንደሆኑ ልዩ ልዩ ቦታዎች ላይ እንደተገለጡ አይተናል። ነገር ግን በአራት ምድብ መድበናቸው ነበር እና በአራት ምድብ መድበን ስናያቸው የሶስቱን ምድብ አየን እስከ ሰባተኛው ትእዛዝ ድረስ። የመጀመሪያው ሶስቱ የመጀመሪያው ሶስቱ እግዚአብሔርን አምላኬ ብሎ የሚቆጥር ህዝብ ወይም የጠራ ህዝብ፣ የዳነ ህዝብ የህይወቱ ዋና ማዕከል መሆን ያለበት ራሱ እግዚአብሔር እንደሆነ፣ ለእግዚአብሔር የተሰጠ የተለየ ህዝብ ክርስቲያን መሆን እንዳለበት የሚያሳስቡ እንደሆኑ አየን። ሁለተኛው ደግሞ ይሄ እግዚአብሔር አምላኬ ነው እግዚአብሔር ነው የህይወቴ ማዕከል ብሎ የተጠራ ህዝብና በዚህ የቆመ ህዝብ የዳነ ህዝብ መሰረታዊ የማህበረሰብ ተቋማት እንደተሰጡት እነዚያም፣ የሰንበትን ቀን አክብርና እናትና አባትን አክብር እንደሆነ አራተኛውና አምስተኛውን አየን። አሁንም እንደገና በሶስተኛው ምድብ ይሄ እግዚአብሔር ነው የህይወቴ ማዕከል ትልቁ ነገር በህይወቴ እግዚአብሔር ነው ብሎ እግዚአብሔርን የሚያመልክ ክርስቲያን ህዝብ የግል ግዴታዎች እንዳለበት፣ እንዳውም ይህንን ግዴታ የግዴታ ፍልስፍናዊ ጽንሰ ሀሳብን በመጥቀስ ግዴታዎቻችንን መወጣት አለብን እና ሁለት ግዴታዎች የእግዚአብሔር ህዝብ በግሉ መወጣት አለበት። አንደኛው አትግደል እንደሆነ ሁለተኛው አታመንዝር የሚለው እንደሆነና ባለፈው ሳምንት አታመንዝርን ሰባተኛውን ትዕዛዝ አየን። ዛሬ እንግዲህ ወደ አራተኛውና ወደ መጨረሻው ትዕዛዝ የመጨረሻው ቡድን ውስጥ ነው የምንመጣው። የመጨረሻው ቡድን ከቁጥር 15 ነው የሚጀምረው እና ቁጥር 15፣ ቁጥር 16 እና 17 ላይ ነው ያለው እና እያንዳንዱን ነው የምንመለከተው ታዲያ በዚህ በአራተኛው ቡድን ዛሬ የምንመለከተው እግዚአብሔር ማህበረሰባዊ ግዴታዎችን እያንዳንዳችን በምንኖርበት ማህበረሰብ ማለትም፣ የዳነው ህዝብ በማህበረሰቡ ውስጥ ሲኖር ራሱም በማህበረሰቡ ስብስብ ውስጥ ሲኖር፣ ለምሳሌ እኛ የዳንን ሰዎች ቤተ ክርስቲያን እንገናኛለን። በቤተ ክርስቲያን ውስጥ እንደ ክርስቲያን ስንመላለስ ማድረግ ያለብንን ግዴታዎች ነው አሁን እግዚአብሔር የሚናገረው። በቤተ ክርስቲያን ብቻ አይደለም፣ በአገር ውስጥ በምንኖርበት አካባቢ፣ በምንሰራበት ቦታ፣ በምንማርበት ትምህርት ቤት ይሄ ማህበረሰባዊ ግዴታችንን የሚያንጸባርቅ ነው እና ይገርማችኋል። አሁን ይሄ ስምንተኛው ቃል እንግዲህ ስምንተኛው ቃል አትስረቅና ክርስቲያናዊ ጠቀሜታው የሚል ርዕስ ሰጥቼ ነው የምመለከተው። እና እነዚህ ሶስቱ እንደምታቸው አትስረቅ ቁጥር 15 ላይ ቁጥር 16 ላይ በሐሰት አትመስክር ወይም አትዋሽ ዘጠነኛው ቃል ነው። አስረኛው ቃል ግን አትመኝ የሚለውን የሚይዝ ነው እና እነዚህ ሶስቱም በማህበረሰብ ውስጥ እርስ በርስ ባለን ግንኙነት ውስጥ ሊንጸባረቁ የሚችሉ ግድፈቶችን በሕይወታችን እንዳናሳይና እንዳንለማመድ የሚያግዱ ማገጃዎች ናቸው። እና ዛሬ ይሄንን ስምንተኛውን ቃል እና ክርስቲያናዊ ጠቀሜታውን እንመለከታለን። እንደምታዩት ዘጸአት ምዕራፍ 20 ቁጥር 15 ላይ እግዚአብሔር ባጭር ቃል እና ይሄ ጭምቅ ጭምቅ ባለ ቃል አትስረቅ ብሎ ነው የተናገረው። እና ስለዚህ አትስረቅ የሚለውን ስናስብ በመጀመሪያ ወደ አይምሯችን መምጣት ያለበት ጥያቄ መስረቅ ምንድን ነው የሚለው ነው እና አሁን እኔ ይሄ አትስረቅ የሚለውን ሳስብ ጥቂት ነገሮች በኋላ እናገራለሁ። መስረቅ የሚለውን ምንድን ነው የሚለውን ካብራራሁ በኋላ መስረቅ የሚለው ቃል ወይም አትስረቅ የሚለው ቃል በቀጥታ የሚያያዘው የሚተረጎመው የሌላውን ንብረትና ሀብት ወይም የሌላውን መብት በተለያየ መንገድ ያለ ሰውየው ወይም ያለ ባለመብቱ ፈቃድ መውሰድና የራስ መጠቀሚያ ለማድረግ መራመድ ማለት ነው። መስረቅ ማለት እንደገና ልበለው የሌላውን ንብረት፣ የሌላውን ገንዘብ፣ የሌላውን ሀብት፣ የሌላውን መብት፣ የሌላውንም ስም ሊሆን ይችላል። በተለያየ መንገድ ያለ ሰውየው ወይም ያለ ባለመብቱ ፈቃድ መውሰድ፣ የራስ መጠቀሚያ ለማድረግ መራመድ መስረቅ ማለት ነው። ስለዚህ እግዚአብሔር አትስረቅ ሲል እነዚህን ሁሉ ነገሮች አታድርግ የሚለውን ነገር ነው እየተናገረ ያለው። እና ይሄ አትስረቅ የሚለውን ቃል ታዲያ ስናስብ በዚህ አትስረቅ በሚለው ቃል እግዚአብሔር ያቀደው ምንድን ነው የሚለውን ጥያቄ መጠየቅ እንደገና አስፈላጊ ነው እና ይገርማችኋል። አሁን ቅድም እናገራለሁ ያልኩትን ነገር አሁን እዚህ ጋር እናገራለሁ። ባለፉት ሁለት ሳምንታት አትግደልና አታመንዘር የሚሉትን እንዳየን ትዝ ይላችኋል። አትግደል የሚለው ህይወትን ጠብቅ ማለት እንደሆነ ተነጋግረናል በምትችለው ነገር ሁሉ ህይወትን ጠብቅ ለህይወት እንክብካቤ አድርግ እግዚአብሔር ነው በህይወት ላይ ስልጣን ያለው አንተ በህይወት ላይ ስልጣን የለህም ህይወትን መጠበቅ አለብህ የሚል ትዕዛዝ ነው ያለው እዚህ አታመንዝር የሚለው ላይ ደግሞ የሌላውን ጾታ ሴትን ወይም ወንድ ክብር እና ስብእና ደግሞም ቤተሰብን ጠብቅ አክብር እንደማለት እንደሆነ ባለፈው ሳምንት ተመለከትን እና ከአይምሯችን ሀሳብ ጀምሮ እነዚህ እውነቶች በህይወታችን መንጸባረቅ አለባቸው የሚለውን አየን። አትስረቅ በሚለው ደግሞ ይገርማቸዋል እግዚአብሔር ያቀደው ነገር የማህበረሰብን፣ የቤተሰብን፣ የባልንጀራን ንብረት ገንዘብ ጠብቅ የሚል ትዕዛዝ ነው። አሁን ተመልከቱ፣ ህይወትን ጠብቅ፣ ቤተሰብን ጠብቅ ደግሞ ንብረትን ጠብቅ ነው፣ እግዚአብሔር እያለ ያለው። በማህበረሰብ ውስጥ ስትመጣ ንብረትን መጠበቅ አለብህ። ስለዚህ እግዚአብሔር በዚህ በስምንተኛው ቃል የመሰረተው መሰረታዊ ነገር ምንድን ነው? ሰዎች ያፈሩትን ገንዘብ፣ ያገኙትን ንብረት፣ ያላቸውን ሀብት ወይም ቦታና ድንበር እንዲሁም ልዩ ልዩ እግዚአብሔራዊ ስጦታቸውን ሁሉ እግዚአብሔር በራሱ ስልጣንና በራሱ ህግ ጥበቃ እንዲደረግለት እንዳደረገ ነው። ተመልከቱ፣ እግዚአብሔር በቃሉ ለንብረታችን ጥበቃ አድርጓል። ሌላው ሰው ንብረታችንን መጥቶ እንዳይነካ አትስረቅ። የእህትህን ገንዘብ፣ የወንድምህን ገንዘብ፣ የክርስቲያንን ገንዘብ፣ የቤተ ክርስቲያንን ገንዘብ፣ የማህበረሰቡን ገንዘብ ጥረህ ግረህ ለፍተህ ራስህ አከማች እንጂ የሌላውን ጥረትና የሌላውን ሌላው ላቡን ያፈሰሰበትን ነገር አትንካ የሚል ትእዛዝ ነው እግዚአብሔር እዚህ ያስቀመጠው። ይሄ ትእዛዝ በጣም ጠቃሚ ነው። ምክንያቱም ለአንድ ህዝብ የንብረትና የሀብት ጥበቃ ህግ በጣም በጣም ጠቃሚ ነው። ይሄ ነው እንግዲህ አገሮችን ሁሉ የሚያነጋግራቸው መንግስቶችን እንዲኖሩ የሚያደርገው አስተዳደርን፣ አገዛዝን እንዲመሰረት ያደረገው ይሄ መሰረታዊ የማህበረሰብ ፍላጎት ነው እና እዚህ ስምንተኛው ቃል ላይ ታዲያ እግዚአብሔር ለቃል ኪዳን ህዝቡ መለኮታዊ የሆነ የንብረትና የሀብት ጥበቃ እንዳደረገለት ነው ምክንያቱም በዚህ ጥበቃ ውስጥ ሆኖ የቃል ኪዳን ህዝብ የራሱን የስራ ምርታማነት እንዲጨምር ራሱ እየሰራ እየሰራ ምርታማነቱን እንዲጨምር እና የስራ ውጤቱ እንዲበስል፣ እንዲገሰግስ፣ እንዲጨምር የሰው የህይወት እድገት እና ባህሪው እንዲጠበቅ፣ እንዲቀጥል እና የሰው የአይምሮ እድገት እንዲፋጠን እንዲሰፋ እንዲጠነክር፣ እነዚህ እነዚህ ነገሮች ሁሉ ውስጡ አሉበት። መቼም በጣም ሰፊ ነው የእግዚአብሔር ሀሳብ ስትመለከቱት እና የማህበረሰቡ አንድነት፣ መከባበር፣ መፈቃቀር እንዲጠናከር እንዲጠበቅ። እስኪ አስቡ አሁን ሌባ በቤተ ክርስቲያን ውስጥ ቢኖር ምን ያህል መተራመስ እንዲኖር እንደሚኖር ማን ነው የሰረቀኝ ማን ነው እንዴት ሊሆን ይችላል የሚል ጥርጥርና በጣም ውዥንብር ውስጥ እንዴት ሊገባ እንደሚችል ስለዚህ ማህበረሰቡ አንድነቱ ተጠብቆ ተከባብሮ ተጠናክሮ እንዲቀጥል ለማድረግ የታሰበ ነገር ነው። በውጤቱ ሰላምን፣ ደስታን በማህበረሰብ ውስጥ ለማስፈን እግዚአብሔር ያቀደበት እቅድና ህግ ነው። አላግባብ ግጭቶች፣ ሰላም ማጣቶች በዳነው ህዝብ መካከል እንዳይኖሩና እንዲወገዱ ነው እና የሚገርም እውነት ያለበት ትዕዛዝ ነው፣ አትስረቅ የሚለው ትዕዛዝ ይሄ አትስረቅ የሚለው ትዕዛዝ እና ህግ የንብረትና የሀብት ጥበቃ ህግ እግዚአብሔር የሰጠን ህግ ማለት ነው። አንዳንድ የሚያሰርጻቸው ነገሮች አሉ በህይወታችን ውስጥ። ይህንን ስናስብ በህይወታችን ሊመጡ ተግባራዊ እንዲሆኑ እራሳችን የምንጥርባቸው አንዳንድ ነገሮችን ይፈነጥቃል በአይሞራችን ውስጥ። ለምሳሌ እያንዳንዳችን በማህበረሰብ ውስጥ የማፍራት ሰርቶ የማፍራት ግዴታና ኃላፊነት እንዲኖረን የሚያደርግ ነው። በሌላ መልኩ ልክ ይሄ ነጥብ እንዳለ በማህበረሰብ ውስጥ እኛ ራሳችን ራሳችንን የመቻል ኃላፊነት እንድናጎለብት የሚያደርግ ነው። ራሴን እንድችል እግዚአብሔር በሰጠኝ አይምሮ በሰጠኝ እጅና እግር ራሴን እንድችል ኃላፊነት አለብኝ ብዬ ኃላፊነቴን እንድወጣ እንዳጎለብት የሚያደርግ ነው። ሌላው የሌሎችን መብት በምንም አይነት መንገድ ላለመጋፋት ላለመንካት ልቤ ውስጥና አይምሮ ውስጥ ትልቅ ኃላፊነትን የሚያስቀምጥ አስደናቂ እውነት ነው። በግል ወጫችን ላይ አሁን ብዙዎች ሊያስቡ ይችላሉ። ይህንን በግል ወጫችን ላይ ራሳችንን መግዛት እንድንችል እና ላገኘኑ ሰርተን ላገኘኑ ገንዘብ ትክክለኛ እንክብካቤ እንድናደርግም የሚያነሳሳ ነው። እኔ እንዳውም ይሄንን በምናገርበት ጊዜ አንዳንድ ሰዎች አሉ ያለ አቅማቸው ያለ ገቢያቸው የሚኖሩ እና የገቢያችን መጠን በጊዜው ያለን የገቢ መጠን የምናውቀው ከሆነ ከዛ የገቢ መጠን ውጭና በላይ እንደ ክርስቲያን መኖር የለብንም። ስለዚህ በግል ወጫችን ላይ የራሳችንን መግዛት አለብን እና ኤኤ አትስረቅ የሚለው እነዚህ እነዚህ ነገሮች ሁሉ ሲሪየስሊ እንድናስብባቸው የሚያመጣ የሚገፋፋን ህግና እውነት ነው እና ሌላው የሚፈነጥቀው እውነታ በማግኘትና በማፍራት ላይ አሁን ሰርቶ በማግኘት ሰርቶ በማፍራት ላይ እውነተኛነትና ከእውነት ልፋት የመነጨ እንዲሆን የሚያደርግም ነው። የማገኘው ነገር በእውነት፣ የማፈራው ነገር በእውነት፣ በግል ጥረቴ፣ በግል ጉልበቴ፣ ስራዬ ያገኘሁት ነው ማግኘት አለብኝ። ማታለል ማጭበርበርን ሁሉ ከህይወታችን የሚነቅል ገጽታ ያለው አስደናቂ ትዕዛዝ ነው። እንግዲህ ሀብትና ንብረት በእግዚአብሔር መለኮታዊ ሀሳብ ውስጥ እንዳሉ የሚያሳይ አስደናቂ ነገር ነው ይሄ ትዕዛዝ። ስለዚህ መለኮታዊ ጥበቃ ተደርጎለታል። ልክ እግዚአብሔር ለህይወት ጥበቃ አድርጓል፣ ለቤተሰብ ጥበቃ አድርጓል፣ በአትግደልና በማመንዘር ላይ አትስርቅ በሚለው ደግሞ ለሀብትና ለንብረታችን ለገንዘባችን ጥበቃ በመለኮታዊ ስልጣኑ እንዳደረገ የሚያሳይ ነው። እና ታዲያ ይሄን አይነት ጥበቃ እግዚአብሔር ለንብረትና ለሀብት ካደረገ እነሱን በምንጠቀምበት ጊዜ እግዚአብሔር አምላካችንን እንድናስታውስ እንድናስብ አስደናቂ አምላክ መሆኑን እንድንመለከት የሚያደርግ ነው። እግዚአብሔር በእጃችን ያስቀመጠውን ንብረት በአግባቡ እንድንጠቀም ደግሞም ሰዎች የለፉበትን ንብረትና ሀብት እንድናከብርላቸው የሚያስችል አስደናቂ፣ ማህበረሰቡን የሚጠቅም እኛንም ደግሞ ህሊናችንን ንጹህ የሚያደርግ ትዕዛዝ ነው ማለት ነው። አትስረቅ። ዘጸአት ምዕራፍ ሃያ ቁጥር 15 ላይ የሰራዊቱ ጌታ እግዚአብሔር ለሕዝቡ በአደባባይ የተናገረው ቃል ነው። በእርግጥ ስለ መስረቅ ጥቂት ነገሮች መናገር አስፈላጊ ነው። ይህንን አጋጣሚ ወስዶ እና ልዩ ልዩ ዘርፍ አለው መስረቅ። እነዚህን በተለያየ መንገድ እናገራለሁኝ እና መስረቅ የሚባለው ነገር ኃጢአት ነው እና ፈተናም ነው እና ብዙ ሰዎች በዚህ በመስረቅ ኃጢአት ይፈተናሉ ይህንን ስናገር አዝናለሁ፣ ምክንያቱም ዓለም አቀፍ ፈተና ስለሆነ ነው። ለሁሉም አይነት ሰው ማለትም፣ በሁሉም አይነት ሰው ውስጥ ያለ ነገር ነው ይሄ መስረቅ የሚባለው ነገር እና መስረቅ አንዳንድ ጊዜ ከኃጢአታዊ ፍላጎት እና ከኃጢአታዊ ስሜት የሚመነጭም ነገር ነው። እነዚህን በዝርዝር አንዳንድ ነጥቦች እነግራችኋለሁ። በእርግጥ አንዳንድ ጊዜ መስረቅ እንደ ልክፍትም ይሆናል። እንደ ልክፍት ስላችሁ እንደ ሱስ ይሆናል። አሁን እኔ እንግሊዝ ሀገር እያለሁ አንድ የቢቢሲ ዜና ላይ የሰማሁትን ዜና አልረሳውም እና አንድ ሴት ዶክተር ባል ያላት፣ እሷም በጣም የተማረች ሴት በእንግሊዝ አንድ ከተማ ውስጥ ትኖር ነበር እና ይቺ ሴት ሱቅ ሄዳ በመስረቅ የታወቀች ናት። እና ታያላችሁ አሁን ትምህርት የሚያግደው ነገር አይደለም። ስልጣን የሚያግደው ነገር አይደለም። በስልጣን ላይ ያሉ ስንት ሌቦች እናውቃለንና፣ ግን ይቺ ዶክተር ሚስት በሱቅ ሄዳ ሁል ጊዜ ቢያንስ አንድ ቃሳ ትሰርቅ አትወጣም። ብቻ እንደ ሱስ ሆኖባታል መስረቅ እና የሱቁ ባለቤት እና ባሏ ዶክተር የተስማሙትን ነገር ነው በዜና ላይ የቢቢሲ ዜና ዘጋቢዎች ያወጡት እና ምንም ነገር ትስርቅ ሚስቴ ወደ ፖሊስ አትሂዱ፣ ወደ ምንም አትሂዱ፣ ብቻ የሰረቀችውን ነገር ለእኔ ሪፖርት አድርጉ እኔ እከፍላለሁ ብሎ ተስማምቶ እንደነበረ ዜና ሰምቻለሁ። እና እንደ ልክፍት ነው። እኛም ሀገር እኮ ሌባ ላመሉ ዳቦ ይልሳል ይባላል አይደል? አንዳንድ ሰዎች እንደ ሱስ የሆነባቸው ሰዎች አሉ። በእርግጥ ውስጣዊ ፍላጎትና ምንጩ ኃጢአታዊ ነው ይሄ መስረቅ እና የሰውን ንብረት አላግባብ መውሰድ በሰው ንብረት ለመጠቀም መፈለግ እና ያልሰራንበትን ነገር ለማግኘት መጓጓት እነዚህ ሁሉ ውስጡ ያለበት ነገር ነው እና የመስረቅ ኃጢአትና ፈተና ከስንፍናና ከስራ ፈትነትም የሚመነጭ ነው። ይገርማችኋል። ስንፍ ስንፍና የሚለው ቃል ከስረ ቃሉ አመጣጥ ስናየው በእውነት ሰርቶ ከማግኘት ይልቅ በብልጣብልጥነት ወይም በተለያየ ዘዴ ሌብነት በሆኑ ዘዴዎች የሌላውን ንብረትና ሀብት ለማግኘት መጓጓትን ነው የሚያካትቱ እና ከስንፍና ከስራ ፈትነት ውስጥ የሚመነጭ ነገር ነው እና ስራ ፈቶች፣ ሰነፎች በብልጣብልጥነት በሌላው ላብ በሌላው ጥረት በሌላው ልፋት ለመኖር የሚያስቡ ሰዎች የሚያደርጉት ነው እና ፒውርሊ በንጹህነት ኃጢአት ነው የመስረቅ ኃጢአት ኃጢአትና ፈተና ፈጥኖ ለመክበር ከማሰብም ውስጥ ይመነጫል። አንዳንድ ሰዎች ፈጥኖ ለመክበር ይፈልጋሉ፣ ይገርማቸዋል። አሁን በዚህ በድረጉ ዓለም ውስጥ ይሄ በማጭበርበሩ ዓለም ውስጥ ያለውን እንቅስቃሴ ስትመለከቱ ምንድነው ሰዎችን ወደዛ የመራቸው ብላችሁ ስትሉ ፈጥኖ ለመክበር የሚያደርጉት ሐሳብና በውስጣቸው የሚያነሳሱት ስሜት ነው ፈጥኖ ለመክበር ተምሮ ለፍቶ ጥሮ ግሮ ለማግኘት ሳይሆን ስምንት ሰዓት አስር ሰዓት አስራ ስድስት ሰዓት ሰርቶ ለማግኘት ሳይሆን ብቻ በአቋራጭ ለመክበር። ስለዚህ በማንኛውም መንገድ ገንዘብ ቢመጣ ጉዳይ አይደለም የሚሉ ሰዎች አጋጥሞኝ ያውቃሉ እና ከፈጥኖ ለመክረብ ለመክበር ከሚመነጭ ሀሳብ የሚመጣም ነገር ነው የመስረቅ ኃጢአትና ፈተና ለገንዘብ ካለ ትክክለኛ ያልሆነ ፍቅርም የሚመነጭ ነው። አንዳንድ ሰዎች ገንዘብን የሚወዱበት ገንዘብ ትክክለኛ አይደለም። ገንዘብ ገንዘብ ገንዘብ ገንዘብ ማግኘት ማግኘት ማግኘት። ስለዚህ ገንዘብን ለማግኘት ትክክለኛ ያልሆነ የገንዘብ ፍቅር የእግዚአብሔር ቃል የገንዘብ ፍቅር የኃጢአት ሁሉ ስር ነው ብሏል እና ስለዚህ ልክ እንደዚህ አይነት ፍቅር ያላቸው ሰዎች አሉ የመስረቅ እንቅስቃሴ ውስጥ የሚገቡ አግባብ ያልሆነ የገንዘብ ፍቅር የክፋት ሁሉ አይነትና ስር ነው። ለዚህ ነው የእግዚአብሔር ቃል እንደዛ ብሎ የተናገረው። እና የመስረቅ ኃጢአትና ፈተና ለመታየት ወይም ታይታዊ ኑሮ ከመውደድም ይመነጫል። ይገርማቸዋል። ብዙ ሰዎች እዚህ አንድ ጊዜ ቺካጎ ሄጄ የነበረ ሰዎች ኢትዮጵያውያን ሴቶች ዝም ብለው ሱቅ ውስጥ ገብተው ለብሰው እንደሚወጡ ሰምቻለሁ። ለመታየት አሸብርቆ ለመታየት ከመውደድ ከሌላው በልጦ ለመታየት ከመውደድ ሁሉ የሚመነጭ ነው ይሄ ስርቆት የሚባለው ነገር። እና እኔ ጥቂት ስታቲስቲክስ ለማየት ሞክሬ አለው እና የ2016ን ሪፖርት አላገኘውም፣ ግን የ2015 የአሜሪካ ሪፖርት ውስጥ በስርቆት ወንጀል 7 ሚሊየን 993,629 ሰዎች በስርቆት ወንጀል እንደተያዙ እና እንደ ተከሰሱ ይናገራል። እና ከዚህ ከ7 ሚሊየን በ2015 ብቻ በጣም እያደገ ነው እየሄደ ያለው በ2015 ብቻ እና ከነዚህ ውስጥ 77 ሺህ የሚሆነው የመኪናዎች ስርቆት ነበር። እና እንግዲህ ስርቆት ለመታየት ለመታየት ለገንዘብ ካለን ፍቅር ከተለያዩ ነገሮች የሚመነጭ በእርግጥ ስረ መሰረቱ የተበላሸና በኃጢአት የተበከለ ልብና ሀሳብ ስላለን የሚመጣ ነው እና የስርቆት ኃጢአት በግለሰቦች ብቻ አይደለም፣ በድርጅቶችም ውስጥ የሚከናወን ነው። ለምሳሌ በነጋዴዎች አካባቢ እናንተ ታውቃላችሁ ኢትዮጵያ ውስጥ ነጋዴዎች የሚያደርጉትን እና እዚህም ሀገር አንዳንድ ነገሮችን ልጥቀስላችሁ በዋጋ ስምምነት ላይ አሁን ገበያ ሄዳችሁ ስትደራደሩ በዋጋ ስምምነት ላይ የማታውቁ ደንበኞች መሆናችሁን ነጋዴዎቹ ካወቁ አለማወቃችሁን ተጠቅመው ብዙ የገንዘብ ትርፍ ለማግኘት ማጭበርበሮች ይደረጋሉ። እና ደግሞ ነገሮችን አስመስሎ በመስራት ለምሳሌ ቅቤ እኛ ሀገር ውስጥ እናውቃለን ንጹህ ቅቤ ማግኘት በጣም ከባድ እንደሆነ። ነጋዴው በሌብነት በጣም የጦፈ ነው። እና ባለፈው እንደውም ኢትዮጵያ ሄጄ በነበረበት ጊዜ ጄሶ ነው ጂፕሰም የሚባለውን ነገር ተፈጭቶ ጤፍ ውስጥ ተደባልቆ እንደዛ አይነት እንጀራ ተጋግሮ እንደነበረ አገር ጉድ እያለ ሲወራ ነበር። ይሄ ሁሉ ሌብነት ነው። ተጠቃሚውን መዝረፍ እና ሰዎችን ስራ አሰርቶ ተገቢውን ደሞዝ አለመስጠት፣ አገር ቤት ውስጥ ብዙ ሰዎች ሰራተኛ ይቀጥራሉ፣ ተገቢ ደሞዝ አይሰጡም፣ ሌብነት ነው። የሰራተኞችን ያለ ደሞዝ ማባረር ሌብነት ነበረ እና በፋብሪካ ውስጥ ለባንክ የሚያስፈልገውን ተገቢ ነገር አለመስጠት፣ ብድር ወስዶ በተገቢው መንገድ በተገቢው ጊዜ አለመመለስ፣ ማዘግየት ሌብነት ነው። እንደገና መልሶ ለመክፈል አቅም ሳይኖር፣ ገንዘብ ሳይኖረን፣ ገቢ ሳይኖረን ብድር ውስጥ ለመግባት መፈራረም የሌብነት አንዱ ገጽታ ነው። ከገቢ መጠል በላይ ቅድም ተናገር ያለው ለመኖር መመኘት በዚያም ነገር ውስጥ ሁሉ ገብቶና ተይዞ በኋላ ማልቀስ ስነ ምግባራዊ ችግሮች ውስጥ መግባት፣ ስህተቶች ውስጥ መግባት፣ መውደቅ፣ መስረቅ እነዚህ የመስረቅ አካሎች ናቸው። አሁን ባለንበት ወራት ታውቃላችሁ፣ የታክስና የታክስ ሪተርን ጊዜ ነው። የመንግስትን ግብር በአግባቡ አለመስጠት የሚያጠራጥር እና የሚምታታ አድርጎ ማቅረብ የመስረቅ አንዱ መንገድ ነው። መስረቅ በተለያየ መልኩ በእንዲህ አይነት መንገድ ይገለጻል። በእርግጥ ይሄ በድሃዎች እና በተራ ሰዎች ብቻ ሳይሆን በሀብታሞቹም ዘንድ በጣም የተለመደ ነው እና ቅድምን ብያለው ሰርቶ መኖር ሲቻል በስንፍና ውስጥ በመሆን በእርዳታ ወይም በጥግኝነት ለመኖር የሚደረግ ስንፍና መስረቅ ነው። መስራት ሲችሉ በጓደኞች ላይ፣ በቤተሰብ ላይ፣ በሰዎች ላይ በመደገፍ የመስራት እድሜ የመሻሻል እድሜ ኖሯቸው አጋጣሚው እድሉ ኖሯቸው በሰዎች ላይ ተዘፍዝፈው ለመኖር የሚፈልጉ ሰዎች ከሌቦች መካከል ዋናዎቹ ናቸው። ስለዚህ እንደዚህ እንደዚህ አይነት ነገሮችን በሙሉ ያካትታል አትስረቅ የሚለው ህግ። እንግዲህ ብዙ ዘርፈ ብዙ ነገሮች እንደሆነ ነው የምንመለከተው። ግን አሁንም እቀጥላለሁ። ግላዊና ቁሳዊ ያልሆኑ ስርቆቶችስ? አሁን በስርቆት ውስጥ የምናጠቃልላቸው ግላዊና ቁሳዊ ያልሆኑ ስርቆቶች አሉ። እነዚህን አንዳንዶቹን ልጥቀስላችሁ። የግልና ቁሳዊ ናቸው የማንላቸውን ነገሮች የመስረቅ ኃጢአትና ወንጀል አለ እና ከነዚህ ነገሮች ውስጥ አንዱ የጊዜ መስረቅ ነው። ጊዜ የጊዜ ሌባ፣ መቼም በዚህ ጉዳይ ላይ የማይወነጀል ሰው ይኖራል ብዬ አላስብም። በተለይ አፍሪካውያን እና እኛም ኢትዮጵያውያን እናውቃለን አይደለም። ጊዜ እዚህ ሀገር ገንዘብ ነው። እኛም ሀገር ጊዜ ወርቅ ነው ሲባል እንሰማ ነበር አይደል? ጊዜ ብርና ወርቅ ነው አንድ ሰው ወደ አንድ ሰው ቤት ሄዶ የማይጠቅም ነገር ወይም በማይጠቅም ነገር ወይም ለራሱ ጥቅም ሲል የሌላውን ጊዜ የሚወስድ ከሆነ ለማይጠቅም ነገር በማይጠቅም ነገር ነው ያልኩት። ለሚጠቅም ነገር፣ ትክክለኛ ለሆነ ነገር አስፈላጊ ነው ሰዎች ከሰዎች ጋር መገናኘታቸው። ግን ለሀሜት ዝም ብሎ ለማይጠቅም ነገር የሌላውን ጊዜ በመውሰድ ሆነ ብሎ የሰው ጊዜ የሚያጠፋ ሰው ካለ የገንዘብ የጊዜ ሌባ ነው። ጊዜን እየሰረቀ ነው። በቀጠሮ ሰዓት ቀድመን ባለመገኘታችን ሌላውን ሰው በማስጠበቃችን የሱን ሰዓት አክባሪነት አቃለን ሰዓቱን መስረቃችን ነው። የጊዜ ሌቦች ነን። በሰዓት በቀጠሮ ሰዓት የማንደርስ ከሆነ እኛ በማርፈዳችን ምክንያት የሌላውን ሰው ጊዜና የመስራት እድል እኛን በመጠበቅ እየነጠቅንና እያበላሸን ነው። ስለዚህ የጊዜ ሌቦች ነን። የታወቀ ነገር ነው። ያበሻ ቀጠሮ እያልን እንደ ቀልድ እያልን ነው የጊዜ ሌብነት ውስጥ ብዙ ሰዎች ብዙ ሰዎች በሕይወታችን የጊዜ ሌቦች ነን። ቀጠሮን በማሳለፍ ዘግይቶ በመድረስ ዘግይቶ በመጀመር የሚደረጉ የጊዜ ሌብነቶች ቁጥር የላቸውም። በሰዓትና በገንዘብ ቢተመኑ ቢቆጠሩ በጣም በጣም የሚያሳፍር ነገር ነው። ቤተ ክርስቲያን ሰዓት አሳልፈን መምጣት። አንዳንድ ሰዎች ቤተ ክርስቲያን የሚመጡት ሰዓት ካለፈ በኋላ ነው። ደግሞ የሚሄዱት የሚገርም ነው፣ ስብሰባው ከማለቁ በፊት ነው። የጊዜ ሌቦች። አንዳንድ ቦታ አገልጋዮችና ቤተ ክርስቲያኖች ተገድደዋል። ሰዎች የጊዜ ሌቦች ከመሆናቸው የተነሳ ሶስት ሰዓት የሚጀምረው ፕሮግራም ወደ አራት ሰዓት፣ አራት ሰዓት የሚጀምረው ፕሮግራም ወደ አምስት ሰዓት፣ ከአምስት ወደ ስድስት እየተላለፈባቸው ቤተ ክርስቲያኖች እናውቃለን። ምክንያቱም ሰዎች በሙሉ የጊዜ ሌቦች ናቸው። በእርግጥ አገልጋዮች የጊዜ ሌቦች ብለው መናገር ደፍረው መናገር ስለሚፈሩ ያው ከነሱ ጋራ ከሌቦች ጋር እያመቻመቹ ሰዓት መቀየር ግድ ሆኖባቸዋል። ቅዳሜ ማታ ተዘጋጅተው ለእሁድ ለእግዚአብሔር ቤት ተዘጋጅተው መቀመጥና በሰዓት መውጣት ሲገባቸው ምሽቱን በሙሉ ፊልም እያዩ ዋት አርፍዶ በመነሳት ቤተ ክርስቲያን አርፍዶ የሚገቡ የጊዜ ሌቦች ናቸው። እንግዲህ የኛ የጊዜ ሌብነት በጣም ሊነገር አይችልም በእውነቱ። እና ሌላ ቆሳዊ ያልሆነ ሌብነት እናውቃለን። የሀሳብና የጽሑፍ ሌብነት የሰዎችን ሀሳብ ወስዶ እንደ ራስ ሀሳብ መናገር የሰውየውን ሀሳብ እና የሰው ሀሳብ እና የሰው አመለካከት መሆኑ ሳይጠቀስና ሳይነገር እንደ ራሳችን ወስደን ከተናገርነው ሌብነት ነው፣ የሀሳብ ሌብነት ነው። በጽሁፉ አለም ፕላጂያሪዝም ይሉታል፣ የጽሁፍ ስርቆት ነው የሚባለው እና የሰዎችን ስም ወይም ባህሪ በማጥፋት ብዙ ሰዎች ሌቦች ናቸው፣ እምነተቢስ ናቸው። የማናውቀውን ነገር ስለ ሰዎች በመናገር ስለ አገሮች በመናገር በሀሜት የሰውን ስም በማጥፋት የሰውን ክብር ተቀባይነት እንዳይኖረው በመስረቅ እንደዚህ አይነት ሌብነት አለ። ስለዚህ የምትሰሙኝ ወንድሞችና እህቶች አሁን የሰራዊቱ ጌታ እግዚአብሔር አትስረቅ በሚለው ቃል ውስጥ የሚናገረኝ ምንድን ነው ብላችሁ ብትሉኝ በዚህ በስምንተኛው ቃል የሰራዊቱ ጌታ እግዚአብሔር የሚላችሁ በማንኛውም መንገድ ጊዜን ቢሆን ገንዘብን ቢሆን ንብረትን ቢሆን አትስረቅ ነው የሚላችሁ። እግዚአብሔር የሰራዊቱ ጌታ እግዚአብሔር አትስረቂ፣ አትስረቅ፣ ጊዜን፣ ንብረትን የሌላውን ሰው ነገር በምንም ምክንያት አትውሰዱ ነው የሚለው። አንዳንድ ሰዎች በመስራት በመርሳት የሰዎችን ነገር ወስደው አረሳስተው ሰርቀው ያስቀራሉ። የሰው እቃ ወይም መጽሐፍ ተውሰው ይረሳሉ፣ ያስረሳሉ። ቀስ ብለው የራሳቸው አድርገው ለዓመታት ይጠብቁና ሸልፋቸው ላይ ያስቀምጡታል። እንግዲህ ሌብነት በብዙ መልኩ በቤተ መንግስት ውስጥ አለ፣ በፓርላማ ውስጥ አለ እና በንግዱ ዓለም አለ እና በተለያየ ዘርፉ እየተገለጠ ያለ ነገር ነው። የሰራዊቱ ጌታ እግዚአብሔር ይህንን ቃል ካወቅን በኋላ ይህንን ቃል በመተላለፍ እግዚአብሔርን እንዳንበድል፣ ሌሎችን እንዳንጎዳ እንዲረዳን ንስሐ በመግባት ንጹህ ልብና አይምሮ እንዲኖረን እግዚአብሔር አምላካችን እንዲህ እንዲያደርግልን መጸላ አለብን። ግን ሌላ ነጥብ አለኝ። ይሄ አትስረቅ የሚለው ህግ በተለይ ጥበቃ የሚያደርገው ለነማን ነው የሚል ጥያቄ ጠይቄ አንዳንድ ነጥቦችን እነግራቸዋለሁ። ብሉይ ኪዳን ውስጥ በጣም ይገርማቸዋል። ለብዙ ሰዎች ይሄ አትስረቅ የሚለው ህግ የሚመስላቸው አትስረቅ የሚለው ህግ የሚጠብቀው በመካከለኛ የኑሮ መደብ ላይ ያሉትን ሰዎች እና ሀብታሞችን እና እነዚህ ባለስልጣኖችን የሚጠብቅ ለነሱ ታስቦ የተሰጠ ህግ አድርገው ነው የሚያስቡት እና በተለይም በተለይም ከዝቅተኛ ሰዎች ከድሆች ይሄ ሀብታሙና መካከለኛ ኑሮ ላይ ያለው እንዲጠበቅ እግዚአብሔር እነሱን ጠብቆ ሌሎቹን የረሳ አይነት አድርገው ነው የሚያዩት። ግን አይደለም። በተለይ ይሄኛው ህግ የሚያነጣጥረው ይገርማቸዋል። የሚያነጣጥረው በተለይ በብሉይ ኪዳን ውስጥ አሁን ነገሩን እመጣበታለሁ። በተለይ የሚያነጣጥረው በድሆችን ተጠቃሚዎችን ከሀብታሞችና ከአገልግሎት ሰጪዎች እንዲጠበቁ ለማድረግ ነው። አሁን እንደገና ልበለው፣ ይሄ አትስረቅ የሚለው ህግ በተለይ ብሉ ኪዳን በተለያየ መልኩ ሲገለጥ ያነጣጠረው ድሆችን ድሆች ገንዘብ የሌላቸው ችግር ያለባቸውን ሰዎችና ተጠቃሚዎች ተጠቃሚዎች ማለት ነጋዴዎች ጋር ሄደው ገንዘባቸውን አውጥተው የለፉበትን ንብረት አውጥተው ሌላ ነገር ለውጠው የሚሄዱ ሰዎችን ከሀብታሞችና አገልግሎት ሰጪ ከሆኑ ድርጅቶችና ግለሰቦች ለመጠበቅ የተሰጠ ሕግ ነው። እንዴት ነው ይህንን እንደዚህ ብለህ የምትገልጠው ብላችሁ ትጠይቁኝ ይሆናል። እና አሁን ከማነብላችሁ ቃሎች የተነሳ አስረዳችኋለሁ። አንደኛው ቃል የምጠቅስላችሁ ዘሌዋውያን 19 ነው። ዘሌዋውያን 19 ላይ ከቁጥር 9 እስከ 11 እንደዚህ ብሎ ይናገራል። የምድራችሁንም መከር በሰበሰባችሁ ጊዜ የእርሻችሁን ድንበር ፈጽማችሁ አትጨዱ። የመከሩንም ቃርሚያ አትልቀሙ። የወይንህንም ቃርሚያ አትቃርም። የወደቀውንም የወይንህን ፍሬ አትሰብስብ ይልና ለድሆችና ለእንግዶች ተወው። እኔ እግዚአብሔር አምላካችሁ ነኝ። አትስረቁ፣ አትካዱ፣ ከእናንተም እርስ በርሳችሁ በሐሰት አትነጋገሩ ብሎ ታያላችሁ። ይሄ ኦሪት ዘጸአት ምዕራፍ አስራ ላይ ቁጥር 15 ቁጥር 16 እና ቁጥር 17ን እዚህ ዘሌዋውያን 19 ቁጥር 11 ቁጥር 11 ላይ እንዳለ ሶስቱንም እግዚአብሔር አስቀመጣቸው እና ግን የመነሻውን መንደርደሪያ ስትመለከቱ የምድራችሁን መከር ስትሰበስቡ የእርሻችሁን ድንበር አትጨዱት ፈጽማችሁ የመከሩን ቃርሚያ አትልቀሙ የወይንህንም ቃርሚያ አትቃርም፣ የወደቀውን የወይንህን ፍሬ አትሰብስብ። ለእንግዶችና ለድሆች ተወው። እነሱን ብትወስድ ብትቃርም ብትለቅም መስረቅ ነው ብሎ ነው እግዚአብሔር እየተናገረ ያለው። እና ታያላችሁ፣ ይሄ ሕግ በተለይ የሚጠብቀው ሶስት የማህበረሰብ ክፍሎችን እንደነበረ የእስራኤላውያን በደንብ ያውቃሉ። አሳዳጊ ለሌላቸው፣ ለመበለቶች እነዚህ ድሆች ተብሎ የተጠቀሱት እንግዶች የራሳቸው መሬት የራሳቸው ስራ ለሌላቸው እና እነሱ እርሻው ላይ መጥተው አሳዳጊ የሌላቸው መበለቶች እርሻው ላይ መጥተው ጉልበታቸውን ላባቸውን አፍስሰው አንተ ስታጭድ የተውከውን ቃርሚያ ሰብስበው ወቅተው ይበላሉ ነው እግዚአብሔር የሚለው። የራሳቸው የሆነ ነገር እስከሚኖራቸው ድረስ ቃርሚያ በመቃረም ነው የሚኖሩት። እና ይህንን አድርግላቸው። ይህንን የማታደርግ ከሆነ አደገኛ ነገር ውስጥ ነው ያለው፣ ሌብነት ውስጥ ነው ያለው ብሎ ነው እግዚአብሔር የሚናገረው። እንግዲህ ተመልከቱ፣ ለእንግዳ ለመበለቲቱ፣ እና ለድሆች ወላጅ ለሌላቸው ተውላቸው፣ ሙልጭ አድርጋ አትልቅም። ይሄ ጥቅስ ነው እዚህ ምዕራባውያን አለም ውስጥ የክርስትና እምነት ከተስፋፋ በኋላ ዩሮፕ ውስጥ የክርስትና እምነት ከተስፋፋ በኋላ በሪፎርሜሽን እና እዚህም አሜሪካ መጥተው አሜሪካውያን ይህንን አሜሪካን ከያዙ በኋላ ይሄ ጥቅስ ነው እዚህ ላይ ያለው ዘሌዋውያን 19 ላይ ያለው ከዘጸአት 20 15 ጋር ተዳምሮ ነው ሆቴል ቤቶች ስንሄድ ቲፕ ለመስጠት መነሻ የሆነ እና ቲፕ እንሰጣለን። ሆቴል ቤት ገብተን ሬስቶራንት ገብተን መነሻ መነሻው ይሄ ጥቅስ ነው። እና ተጠቃሚዎች እና እኛ በምንጠቀምበት ጊዜ ሄደን አገልግሎት ሰጪዎች ጋር አገልግሎት በምንወስድበት ጊዜ እነሱ እዛ አገልግሎት ሰጪዎች ጋር የሚሰሩት እነዚህ ዌይተርሶቹ አገልጋዮቹ ከምንሰጠው ቲፕ እንዲጠቀሙና እግዚአብሔር ደግሞ እንዲባረካቸው ማድረጊያ መንገድ ነው። ልክ ለመበለቶች አሳዳጊ የሌላቸው፣ ለእንግዶች እንደዚህ አድርግላቸው የሚለው በቀጥታ ይሄንን የሚያመለክት ነው። እንግዲህ ተመልከቱ፣ ይሄ ህግ እነዚህን ድሆችን፣ ወላጅ የሌላቸውን፣ መበለቶችን፣ እንግዶችን የጠበቀ ህግ ነው እያልኳችሁ ነው። ሌላው ገጽታ ደግሞ ይሄ ህግ ተጠቃሚዎች በዚህ ህግ እንዲጠበቁ አድርጓል። ማለት እኛ ሱቅ ሄደን የምንገዛ እነዚህ ችርቻሮ ቦታ ሄደን ስኳሩን የመሳሰለውን ነገር የምንገዛ ሰዎች ልክ አገር ቤት ባለው አይነት ሂሳብ ብታስቡ፣ እዚህም አገር ባለው በንግድ አለም ውስጥ የተሰማሩት ተጠቃሚዎችን ያለ አግባብ እንዳያተርፉባቸው የተሰጠ ህግ ነው አትስረቅ የሚለው ህግ እና ይህንን ጥቅስ ስላንብብላችሁ እንግዲያው፣ ዘሌዋውያን 19 ላይ ቁጥር 36 ላይ እግዚአብሔር እንዲህ አለ። የእውነትም ሚዛን፣ የእውነትም መመዘኛ፣ የእውነትም የኢፍ መስፈሪያ፣ የእውነትም የኢን መስፈሪያ ይሁንላችሁ። ከግብፅ ምድር ያወጣኋችሁ እግዚአብሔር አምላካችሁ እኔ ነኝ። ስትመዝን፣ በንግድ አለም በንግዱ ግብይት ውስጥ የእውነት መመዘኛ የእውነት የኢፍ መስፈሪያ የእውነት የኢን መስፈሪያ ይሁንላችሁ ይሄ ድሮ ሚዛኖች አሉ አይደል ገጠር ውስጥ ይመዘንባቸው የነበሩ እነዛ እነዛን አይነት ነገሮች ነው የሚጠቅሰው እና የእውነት ይሁን የምታደርገው ነገር በገበያ ላይ እና ተጠቃሚውን አትበዝብዝ ተጠቃሚውን አታታል 10 ሳንቲም መሸጥ ያለበትን 25 ሳንቲም አትበል እንደዛ አይነት ሀሳብ ነው እግዚአብሔር የሚለው እንደገና ዘዳግም 25 ላይ አሁን እንዲህ ብሏል እግዚአብሔር ከቁጥር 13 እስከ 16 በከረጢትህ ውስጥ ታላቅና ታናሽ የሆነ ሁለት አይነት ሚዛን አይኖርልህ። ይህንን የሚያደርጉ ሁሉ ክፋትንም የሚያደርጉ ሁሉ በአምላክህ በእግዚአብሔር ዘንድ የተጠላ ነውና፣ ለአምላክህ እግዚአብሔር በሚሰጥ ምድር ላይ እድሜህ ይረዝም ዘንድ እውነተኛና ፍጹም ሚዛን ይሁንልህ፣ እውነተኛና ፍጹም መስፈሪያም ይሁንልህ። ታያላችሁ ተጠቃሚው ሰው በግብይት ላይ ገበያ ውስጥ ሄዶ እውነተኛ ነገር ይቅረብለት እና አትስረቅ። ተጠቃሚውን ተጠቃሚው ነው የተጠበቀው ሀብታሙ አይደለም ልላችሁ ነው። በእርግጥ ሀብታሙ እንዳለ እንደተጠበቀ አለ። በእርግጥ በራሱ በተለያየ መንገድ ራሱን ያስጠብቃል። ግን ድሃው ይሄ ወዛደሩ፣ ለፍቶ ጥሮ የሚያድረው ሰው ሁሉ አትስረቅ በሚለው ሕግ እኛ እያንዳንዳችን እንደ ተጠበቅን እግዚአብሔር አምላካችን ጥበቃ እንዳደረገልን ሰዎች ይወቁትም አይወቁትም፣ ግን እግዚአብሔር አምላካችን ይህን ጥበቃ እንዳደረገልን እንድናስብ እግዚአብሔር አምላካችን ይፈልጋል። እግዚአብሔር አስደናቂ አምላክ ነው። በአሞጽ መጽሐፍ ውስጥ እግዚአብሔር አምላክ እንደገና በትንቢተ አሞጽ ምዕራፍ ሁለት ላይ አሞጽ በጣም አስደናቂ ትንቢት ነው። ምዕራፍ ሁለት ላይ እንደዚህ ተብሎ እግዚአብሔር እንደዚህ ብሎ ተናግሯል። በይሁዳ ላይ እሳትን እሰዳለሁ። ከቁጥር አምስት እስከ ሰባት ነው የማንብላችሁ። የኢየሩሳሌምን አዳራሾች ትበላለች። እግዚአብሔር እንዲህ ይላል ብሎ ጻድቁን ስለ ብር ችግረኛውንም ስለ አንድ ጥንድ ጫማ ሸጠውታልና፣ ስለ ሦስት ወይም ስለ አራት የእስራኤል ኃጢአት መቅሰፍቴን ከማድረግ አልመለስም። የድሆችን ራስ በምድር ትቢያ ላይ ይረግጣሉ፣ የትሑታንንም መንገድ ያጣምማሉ፣ ቅዱሱንም ስሜን ያረክሱ ዘንድ አባትና ልጁ ወደ አንድ ሴት ይገባሉ ብሎ እግዚአብሔር ተናገረ። እና እስራኤል በጣም አፀያፊ ኃጢአት ሰርታለች እና ጻድቁን ስለ ብር፣ ችግረኛውን ስለ አንድ ጥንድ ጫማ በገበያ ላይ ማጭበርበሮች፣ በገበያ ላይ በስግብግብነት በሌብነት እኔን አሳዝነውኛል እያለ ነው እግዚአብሔር አምላካችን እየተናገረ ያለው። እና ታዲያ ይህንን ትእዛዝ አትስረቅ የሚለውን ስንመለከት ይሄ ትእዛዝ እኛን ከሌቦችና ከቤት ሰባሪዎች ብቻ የሚጠብቀን ትእዛዝ ነው ብለን ልናስብ እንችላለን። ነገር ግን በብሉይ ኪዳን ራሱ እግዚአብሔር ሰጥቶ የነበረውን ይህንን ትእዛዝ ሲተነትነውና ሲያብራራው በተለያየ መንገድ በድህነት እና በጥቃት ኢላማ ውስጥ ያሉትን ለመጠበቅ የሰጠው ትእዛዝ እንደነበረ እንድናስተውል ነው። እና ለጥቂት ጊዜ ይህንን ትእዛዝ በተለየ መልኩ ጠለቅ አድርገን ከኛ ጋር ደግሞ አያይዘን ማየት ይገባናል። እና አንዳንድ ነገሮችን መናገር ፈልጋለሁ። ይህንን ትእዛዝ በተመለከተ እና የዚህ የስምንተኛውን ቃል ለመረዳት በማህበረሰብ ውስጥ ያለውን ህይወት በቤተሰብ ማንኛውንም ነገር ስናስብ እኛ ከምናስባቸው አንዳንድ ነገሮች ጋር በቀጥታም በተዘዋዋሪም ይያያዛል። አሁን ተመልከቱ፣ እኛ ቤታችንን ሙሉ እኛነታችንን ስናስብ፣ ንብረታችንን፣ ልብሳችንን ሁሉ ስናስብ በእርግጥ ቤት ልብስ፣ አንድ ሰው ያስፈልገዋል በምድር ላይ ለመኖር እግዚአብሔር አምላካችን በባረከ መጠን ሁሉ ነገር ያስፈልገናል። እውነት ነው። ይሄ ግን ለህይወት መልካምነትና ለህይወት መቀጠል ደግሞም ለህይወት ማደግ እግዚአብሔር ያቀደው አስፈላጊ የሆኑ ጥቂት ነገሮችን ነው እና አሁን ይሄ ለመኖር የሚያስፈልጉን ነገሮች ጥቂት ነገሮች ናቸው እና ግን ብዙ ሰዎች እነዚህን ለመኖር የሚያስፈልጉንን ጥቂት ነገሮች በጣም በብዛት ደግሞም በትልቁ ሁኔታ ካልተገኙ ለመኖር እንደማይችሉ አድርገው ያስባሉ። ብዙ ሰዎች ከዚህ የተነሳ ክርክሩ፣ ጭቅጭቁ ቤት ውስጥ፣ ትዳር ውስጥ አይጣል ነው እና በጣም የብዙ ሰዎች ህይወት የሚናጋው በጥቂት ነገር መኖር እንደማንችል ስለማናስብ ነው። እና የሚያስፈልጉን ነገሮች በጣም ብዙ ናቸው ብለን ስለምንገምት እና ስለምናስብ ነው። እና ታዲያ ከዚህ የተነሳ እኛ በጊዜው ሁኔታ ውስጥ ራሳችንን ያገኘ ነው። ሁልጊዜ በቀጣይነት ኮንሱመር ማህበረሰብ ውስጥ ሆነን ነው ያገኘ ነው። እና ሁሉን ነገር ማጋበስ መሰብሰብ፣ እዚህ ላይ የተመሰረተ ማህበረሰብ ውስጥ ነው ያለ። ነው ባለፈው ሳምንት ስናገር ይሄ ሶሳይቲው ይሄ የዌስተርኑ ሶሳይቲ በግብረ ስጋ ልቅነት ላይ የተመሰረተ ይሄ ባህላዊ መተሳሰር አለው እና እግዚአብሔርን የሚያጸይፍ ነገር ውስጥ ነው ያለው እና ይሄ ሌላው ያስተሳሰረው ነገር ደግሞ ኮንሱመሪዝም ነው። በየቀኑ ገበያ፣ በየቀኑ ስቶር ውስጥ የማይሄዱ ሰዎች ማግኘት በጣም ከባድ ነው። እና ያላቸውን ነገር አስሬ 15 ጊዜ የሚገዙ ሰዎች አለማየት አይቻልም። እና እዛ እንግሊዝ ሀገር እያለው አሁንም ልብስ ተገዝቶ ተገዝቶ በፋሽን ይሄ ታጉ ሳይወልቅ እንዳለ ለቻሪቲ የሚሰጠውን ሲያስቡት ከሁለት ቢሊየን በላይ ነው በአመት። እና ለምንድን ነው ብላችሁ ብታዩ ጀስት ኮንሲመሪዝም ነው። ራሳችንን ያገኘነው እንደዚህ አይነት ማህበረሰብ ውስጥ ስለሆነ የምናስበው ነገር የሚያስደስቱንን ነገር የሚያስደስትን ነገር ብዙ ስላለን የተለያየ ነገር ስላለን መኖር የምንችለው በዛ አይነት ነገር ውስጥ ከገባን እንጂ በሚያስፈልጉን መሰረታዊ ነገሮች ላይ ለመኖር እንደምንችል የማናስብበት ጊዜና ትውልድ ውስጥ ነው የደረስነው። ስለዚህ ብዙ ነገራችንን ከእግዚአብሔር ህይወት ራሳችንንም እየሰረቅን እየሰረቅን በየእለቱ የገበያ ሰዎች ሆነን ራሳችንን አግኝተነዋል። በጣም አስደናቂ መዋጥ ውስጥና ይሄ ዓለማዊነት ውስጥ ክርስቲያኑ በተለይ የገባበት ዘመን እንደሆነ ትመለከታላችሁ። እና ታዲያ ይሄንን ስናስብ ነው ቀስ በቀስ ይሄ የኮንሱመሪዝሙ ሀሳብና አለም ፍልስፍና ቀስ በቀስ ራሳችንን ከእግዚአብሔር እያሰረቀን እያወጣን ቃሉን ለማንበብ ጊዜ እያሳጣን ለመጸለይ ጊዜ እያሳጣን። እናንተ መቼም እግዚአብሔር ባርኳችኋል የጸሎት አገልግሎት ውስጥ ነው ያላችሁት። ጊዜ ለጸሎት በግላችሁም እንደምትሰጡ አስባለሁ ደግሞም አምናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። ግን ተመልከቱ፣ ብዙ ሰዎች ጊዜያቸውን ከሚሰጡባቸው ነገሮች ጋር ጊዜያቸውን አሁን ከሚሰጡባቸው ነገሮች ጋር ለእግዚአብሔር ከሚሰጡት ጊዜ ጋር ስናነጻጽር በጣም የሚያሳዝን ሕይወት ነው የሚኖሩት። ብዙ ነገር አልፎልን ጌታ ብዙ ነገር አሳልፎልን ጌታ ብዙ ነገር አድርጎልን በብዙ ነገር ውስጥ አልፈን አሁንም ከጌታ የሚያርቁን ነገር ውስጥ ነገሮች ብዙ መክ እኛን ከበውን ከእግዚአብሔር ሰርቀውን ስንመለከት አዎ ወንጀሉ እና ኃጢአቱ የሚሆነው እኛ ራሳችንን ከእግዚአብሔር ለመስረቅ ራሳችንን አሳልፈን ስለሰጠን ነው። እና እልም ያለ ሙልጭ ያለ ሌብነት ውስጥ ብዙ ሰዎች እንዳሉ እንድታስቡ ነው። እና ራስን ከእግዚአብሔር ፊት መስረቅ፣ ለማይገባ ነገር አሳልፎ በመስጠት ራስን ከእግዚአብሔር ፊት መስረቅ ከዚያም ጭንቀት፣ እርካታ ማጣት፣ ሰላም ማጣት የሌለው ሰው ሆኖ መኖር፣ መጨነቅ፣ መብከንከን፣ መብተልተል በየቀኑ የብዙዎች ታሪክ ነው። ቤትና መኪናዎች አሉን፣ መጽሐፎች አሉን። እኛ ግን ራሳችንን ያገኘኑ እነዚህ ውስጥ ራሳችንን ውጠንና ከእግዚአብሔር ውጪ ሆነንና አፈግፍገን ነው። እስኪ ልጠይቃችሁ ወላጅ የሌለውን እና መበለቲቱን ስንት ጊዜ ነው የዘነጋችሁት? እግዚአብሔር በቃሉ ላይ ዛ ያዕቆብ ላይ ስትሄዱ ንጹህ ሃይማኖት ወላጅ የሌላቸውንና መበለቶችን መጎብኘትና ማየት ነው ነው ያሉ። ንጹህ ሃይማኖትና ንጹህ እምነት ምን ያህል ነው። በራሳችን ተውጠን፣ በራሳችን ሁኔታ ውስጥ ሁል ጊዜ ተከተን፣ ሁልጊዜ ይሄ ኮንሲመሩ ሀሳብ ይዞን ከእግዚአብሔር መንገድ የራቅነው ይህንም በተመለከተ የጋራዥ ሽያጭ የሚባለውን እዚህ ሀገር እንደ ምሳሌ ልወስድላችሁ እፈልጋለሁ። እና ታውቃላችሁ እዚህ ሀገር ጋራዥ ሴል የሚል በየቦታው በተለይ ትልልቅ ከተማዎች የምትኖሩ ብዙ ታያላችሁ ብዬ አስባለሁ። ትንንሽ ከተማዎችም የሚኖሩ ብዙ ያያሉ። እና የጋራዥ ሴል የጋራዥ ሽያጭ የሚባል ነገር አለ እና አይተነዋል አንዳንዶቻችንም ተጠቅመንበታል። በዚህ በጋራጅ ሽያጭ ግን የጋራጅ ሽያጭ መሰረቱ ምን እንደሆን ታውቃላችሁ? የጋራጅ ሽያጭ መቼ እንደተጀመረ፣ የጋራጅ ሽያጭ የሚያመለክተው ምን እንደሆነ ጠይቃችሁ ታውቃላችሁ? መሰረቱ ስግብግብነት ነው። የተጀመረው ደግሞ ከ1960ዎቹ ወዲህ ነው። አሜሪካ እግዚአብሔርን እየረሳች ይሄ ሊበራሊዝም እየበዛ ክህደት እየበዛ ከመጣበት ጊዜ ጀምሮ ራስ ወዳድነት፣ ጭከና እና ርህራሄ ማጣት እና ግድ የለሽነት፣ እግዚአብሔር የለሽነት፣ አልጠግባይነት ማህበረሰቡን በሙሉ ስለዋጠው የጋራ ሽያጭ ተጀመረ እና ይሄ የጋራ ሽያጭ የአሜሪካ ማህበረሰብ እንዴት ከእግዚአብሔር ቃል ዘግጦ በጣም የወረደ ደረጃ ላይ እንዳለ የሚያመለክት በጣም ትክክለኛ የሆነ ጥቆማ ነው። ድሮ ሳልቬሽን አርሚ እና ጉድዊል የሚባሉ ቦታዎች አሁንም አንዳንድ ሰዎች ይሰጣሉ። እቃዎችን በመስጠት ለድሃ አደጉ ወላጅ ለሌለው ለወላጅ አልባው እና ለእንግዳው መደጎሚያ እንዲሆን ተሸጦ አገልግሎት ላይ ይውል ነበር። ይገርማችኋል። አሁን ግን አንድ ሳንቲም እንኳን ተሸጦ ወደዛ እንዳይሄድ አንድ ሳንቲም እንኳን ወደዛ እንዳይሄድ በኪሳቸው እንዲቀር፣ አሜሪካ በአጠቃላይ ስግብግብነትና ሌብነት ውስጥ ገብተዋል። አያችሁ ቃርሚያውን ስትቃርም ለእንግዳ ቶ እርሻህን ስትሰበስብ የወይንህን ምርት ስትሰበስብ፣ ቃርሚያውን የወደቀውን አታንሳው፣ ደግማ አትልቀመው፣ ያንን ለድሃው ቶ እንደውም ጉድዊሎች አሁን አሁን ማስታወቂያ በቴሌቪዥን ላይ አሳይተው ዛሬ ነው መሰለኝ ያየሁት። አንዷ ሴትዮ በይሄ ክሎዜቷ ውስጥ ልብሷን ለማስገባት ተጨንቃ እና ለምን ትጨነቃላችሁ? እዛ ለማስቀመጥ ለእኛ ለምን አሰጡ ነው። ግን ብዙዎች ጋራዥ ሴል ብለው ነው የሚያወጡት። እና በመስረቅ ዙሪያ ታዲያ አትስረቅ በሚለው ዙሪያ ማህበረሰብ ራሱ ምን ያህል እንደዘቀጠ ልትመለከቱ ትችላላችሁ። ድሃው እንዲጠበቅ መበለቷ እንድትጠበቅ እንግዳው እንዲጠበቅ የተሰጠውን ሕግ ማህበረሰብ ረግጦታል። እኛም ረግጠ ነዋል በብዙ መንገድ በአገልግሎት ዙሪያ እግዚአብሔርን እንሰርቀዋለን ወይ? አዎ፣ በአገልግሎት ዙሪያ እግዚአብሔርን እንሰርቀዋለን። አንዳንድ ነጥቦችን እዘረዝርላቸዋለሁ። የክርስቲያናዊ መሰጠታችንን በመቀነስ እግዚአብሔርን እንሰርቀዋለን። በአገልግሎት ውስጥ ለመሳተፍ አለመፈለግ። አገልግሎት አያስፈልገንም? እንደኛ ክርስቲያኖች ያስፈልገናል። ብዙ ሰዎች አገልግሎት አስበው አያውቁም። መሰጠታቸው በጣም የተወሰነ ነው። ከዚህ የተነሳ እሁድ እሁድ እንኳን እግዚአብሔር ቤት ለመሄድ ፍላጎታቸው የቀነሰ ነው። በአገልግሎት ውስጥ ለመሳተፍ አይፈልጉም። ከዚህ የተነሳ አሁንም ከዚህ የተነሳ አልኩኝ ይቅርታ። በፕሮቴስታንቱ ዓለም ውስጥ ያለው አዝማሚያ እንደምን እንደሆነ ታውቃላችሁ። እንደ ኦርቶዶክስና እንደ ካቶሊክ አይነት የባህል እምነት እየሆነ እየሄደ ነው እምነታችን። ምክንያቱም ሰዎች እሁድ ይመጣሉ፣ በአገልግሎት ውስጥ አይሳተፉም ከዛ ተመልሰው ይሄዳሉ። እንደገና በሳምንቱ ይመጣሉ፣ ተመልሰው ይሄዳሉ። ኦርቶዶክስ እያለን እንደዛ ነበር የምናደርገው። ካቶሊኮችም እንደዚህ ነው የሚያደርጉት፣ አንግሊካኖችም እንደዚህ ነው የሚያደርጉት። ስለዚህ ከዛ ያልተለየ ሕይወት ነው የምንኖረው እና ሌቦች ነን። መሰጠታችንን ቀንሰናል፣ መሰጠት እንደሚገባንም አናቅም። ግን ውስጡን ሌብነት አለብን ማለት ነው ሌላው በአገልግሎት ውስጥ ከምንሰጠው ከምናደርገው ስርቆት ውስጥ ክርስቲያናዊ ህብረትን እና ክርስቲያናዊ ህብረት ጠቀሜታ መሆኑን በመንፈግ ነው። ክርስቲያናዊ ህብረትን ከሌላው ክርስቲያን ላይ እንወስዳለን። ቤተ ክርስቲያን ዘግይቶ መጥቶ ፈጥኖ ሮጦ ሰው ሰላም ሳይሉ መውጣት። እኔ ለንደን እያለሁ ለቤተ ክርስቲያን ሰዎች እንደዚህ ብያቸው አውቃለሁ። እና ቤተ ክርስቲያን ዘግ የተመተን እንደገና ፈጥነን የምንሄድ ከሆነ በጣም በጣም ሚዝረብል ሰዎች ነው የምንሆነው። ምክንያቱም ክርስቲያን እኮ ነው ወንድሜ፣ መንፈሳዊ ወንድሜ። አብሮኝ ለዘላለም መንግሥተ ሰማይ የሚኖረው ክርስቲያን ወንድም ነው ክርስቲያን እህት ናት። እና ክርስቲያን ወንድሞችንና እህቶችን ልናገኝ የምንችለው እሑድ ነው። እና ያን ጊዜ ቤተ ክርስቲያን ውስጥ በፍቅር እና በናፍቆት ክርስቲያኖችን ጠጋ ብለን ሰላም ማለት አለብን። መንፈሳዊ ሕይወታቸውን መጠየቅ አለብን። መንፈሳዊ ሕይወታቸውን ጠይቀን ደግሞ ምንጸልይበትን ነጥብ ይዘን መሄድ አለብን። ደግሞም እግዚአብሔር ተናግሮን ከሆነ በልባችን ውስጥ ያስቀመጠውን፣ ሰሞኑን ስናነብ የቆየነውን፣ እግዚአብሔር በልዩ መንገድ ተናግረኝ የምንለውን ሼር ልናደርጋቸው እንችላለን። እንደዚህ እንደዚህ አይነት የህብረት ጊዜዎች እማናደርግ ከሆነ እኛ የህብረት ሌቦች ነን። አገልግሎታችን በዚህ በኩል ተወስዷል፣ ሰርቀኗል። ራሳችን በጋብቻ ውስጥ የምንሰርቀው ነገር አለ ወይ? አዎ፣ በጋብቻ ውስጥ ሰላምንና ደስታን እና ፍቅርን ከባላችን ላይ ከሚስታችን ላይ በመንፈግ በመውሰድ ቤቱ የሰላም ቤት የደስታ ቤት የፍቅር ቤት መሆን ሲገባው ባል ለሚስቱ የሚገባትን ካላደረገ ሚስት ለባሏ የሚገባውን ካላደረግም በበኩላችን ሰላምን በመስረቅ ደስታን በመስረቅ ፍቅርን በመስረቅ ሌቦች ነን የምንሆነው። እና አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር 3 እና 5ን በተከታታይ የባልና ሚስትን ጉዳይ በመናገር ሮብለት ማታ ተናግሬው ነበር። ቆይቷል፣ አምና አካባቢ ነው። እና ባል ለሚስቱ የሚገባትን ነገር ያደርግላት፣ እንዲሁም ሚስት ለባሏ ብሎ የእግዚአብሔር ቃል ይናገራል። እና የግሪኩን ስትመለከቱት የሚለው ምንድን ነው ባል ለሚስቱ ያለበትን እዳ በፍቅር ይወጣላት ነው የሚለው። እና እዳ አለበት ባል ለሚስቱ እና ለሚስቱ እዳ አለበት እና የፍቅር ዕዳ አለበት። የማክበር እዳ አለበት። የትሑት የመሆን እዳ አለበት። ይህንን ደስታ የመስጠት ዕዳ አለበት። ሰላም የመስጠት እዳ አለበት። ይህንን መቶ በመቶ መፈጸም አለበት። ሚስትም እንዲሁ ለባሉ እና እነዚህን ነገሮች ማናደርግ ከሆነ በጋብቻ ውስጥ ሌቦች ነን። የእግዚአብሔርን ጌትነት ከህይወታችን መስረቅስ። እግዚአብሔር ጌታ ነው። ብዙዎቻችን እግዚአብሔርን አባቴነህ፣ ጌታዬነህ፣ ንጉሴነህ፣ እረኛዬነህ እንደምንለው ምንም ጥርጥር የለውም። እግዚአብሔር ነው። ደግሞ ይገባዋል። ጌታ ነው። ግን ብዙ ሰዎች የእግዚአብሔርን ጌትነት ከህይወታቸው በመስረቅ የታወቁ ናቸው። በምን በምን ጉዳይ ነው የእግዚአብሔርን ጌትነት የምንሰርቀው ብላችሁ ብትጠይቁኝ የሚቀጥሉትን ነጥቦች እነግራችኋለሁ። ብዙ ሰዎች ብዙ ክርስቲያኖች ጌታን ሳያማክሩ፣ ጌታን በጌታ ፊት ሳይጸልዩ ውሳኔዎችን ይወስናሉ። አንዳንድ መሰረታዊ ውሳኔዎች፣ የቤተሰብ ውሳኔ፣ የህይወት ውሳኔ ይወስናሉ። እዚህ ሀገር እሄዳለሁ፣ እንደዚህ አደርጋለሁ የሚል ውሳኔ በግብታዊነት ይወስናሉ እና እንደዚህ ስናደርግ የምናደርገው ነገር የጌታን ጌትነት ከህይወታችን መስረቃችን ነው። ጌታን ሳናማክር ክርስቲያን እንደዚህ ያደርጋል እንዴ? በጌታ ፊት ሳንጸልይ ንግድ እነግዳለሁ ይላሉ። ከምድር ተነስተው ጸልየሻል ሲባሉ መጸለያ አያስፈልገኝም የሚሉ ሰዎች ሰምቼ አውቃለሁ። የጌታን ጌትነት መስረቅ ነው ይሄ። እንደዚህ ሀገር እንሄዳለን ጌታ ቢፈቅድ እንኳን ሳይሉ የሚያደርጉ ሰዎች አሉ። የጌታን ጌትነት መስረቅ ነው። ስለዚህ በህይወታችን የምንወስናቸው ውሳኔዎች ቀላልም ይሁኑ ከባድ ጌታን ሳናማክር፣ ሳንጸልይ የምንወስናቸው ከሆነ ጌታን ጌትነቱን መናቃችንን የጌትነቱን መስረቃችንን ጌትነቱን አንፈልግም ማለታችንን ሁሉ የሚያሳዩ ነገሮች ናቸው እና ብዙዎች በእንደዚህ አይነት ሁኔታ ውስጥ ይኖራሉ። የእግዚአብሔር ቃል የሚመክረን ጌታ ቢፈቅድ እና ብንኖር እዚህ እና እዚያ እንሄዳለን፣ ይህንንና ይህንን እናደርጋለን፣ እዚህ ሀገር ሄደን እነግዳለን፣ እናተርፋለን። ጌታ ቢፈቅድ መጀመሪያ ከጌታ ጋራ ጥብቅ ግንኙነት አድርገን ጸልየን የማናደርገው ነገር ጌታን ከህይወታችን ከህይወታችን መስረቅ የሚባል ነገር ውስጥ መግባታችን ነው እና ይገርማቸዋል እንግዲህ እነዚህ እነዚህ ነገሮች በሙሉ ያካተተ ነው። ይሄ አትስረቅ የሚለው ቃል አትስረቅ አወንታዊ ገጽታ አለው። ሌላ ገጽታ አለው። አትስረቅ እና ሌላው አወንታዊ ገጽታው ቅድም በመግቢያ ላይ አትግደል፣ ሕይወትን ጠብቅ ማለት ነው። አታመንዝር፣ ሌላይቱን ሴት ወይም ሌላውን ወንድ በግብረ ስጋ ግንኙነት እንደ እንስሳ ቆጥረህ ለመገናኘት አትሂድ የሚል ትዕዛዝ ነው ያለበት። እና ቤተሰብን ጠብቅ፣ የቤተሰብንና የማህበረሰብን እድገት ጠብቅ የሚል ነገር እንዳለው ነው የተናገር ነው። እና እዚህ አትስረቅ የሚለው ጋር ደግሞ ንብረትን ጠብቅ፣ ንብረትን አክብር የሚል ነገር አለበት ብዙ የዘረዘርኳቸውን ነገሮች ሁሉ ጨምሮ እና ኤፌሶ ምዕራፍ አራት ላይ ቁጥር 28 ላይ ታያላችሁ። መጽሐፍ ቅዱስ አንድ ነው፣ ወጥ ነው። በጣም የሚገርም ነው ከጠቅላላውን ስትመለከቱት እና ኤፌሶን ምዕራፍ 4 ቁጥር 28 ላይ የሰረቀ ከእንግዲህ ወዲህ አይስረቅ አለ ጌታ። ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት፣ የጎደለው ሰው ስላለ እሱም ደግሞ እንዳይሰርቅ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም እና ስንፍና አለመስራት፣ ቦዘኔነት በእናንተ መካከል መኖር የለበትም ብሎ እንግዲህ፣ በገዛ እጁ ሰው ሁሉ መድከም አለበት ብሎ በእጅህ ድካም ስራ፣ ከመስረቅ ራቅ የሚል ነው። አወንታዊ ገጽታው እና ለሌላው ለጎደለው ለማካፈል የምትችል የምትበቃ ኃላፊነት ያለ ሰው መሆን አለብህ። የሚል ነው እንግዲህ አወንታዊ ገጽታው ሌላው አወንታዊ ገጽታ ቅድም የተናገርኩት የሌላውን ንብረት ጠብቅ፣ የሌላውን ንብረት አክብር፣ የሌላውን ንብረት አትድፈር እና እነዚህ ኃጢአታዊ የመስረቅ ስሜቶችና ፍላጎቶች ውስጥ እንዳይቀመጡ በእግዚአብሔር ፊት ንጹህ ህሊና፣ ትጉ ህሊና ይኑርህ የሚለውን ነገር ሁሉ የያዘ ነው። የእግዚአብሔርን ነገር ደግሞ ለእግዚአብሔር ስጥ። የእግዚአብሔር ያልሆነ ምንም ነገር የለም ታውቃላችሁ። እና እግዚአብሔር ራሱ በትንቢተ ሚልኪያስ ውስጥ እግዚአብሔር እስራኤላውያንን ቅድም እግዚአብሔርን መስረቅ የሚለውን ነገር ተናግሬበታለሁ። እኔን ሰርቃችሁኛል አለ እግዚአብሔር። እና በምንድን ነው የሰረቅንህ ብለው ተደንቀው ሲጠይቁ እግዚአብሔር የልባቸውን ጥያቄ አውጥቶ ሲናገር በአስራትና በበኩራት ሰርቃችሁኛል ብሎ እግዚአብሔር ገንዘብ ለእኔ የሚገባውን ነገር ባለማምጣታችሁ። በዚህ ሌቦች የሆኑ ብዙ ሰዎች ናቸው፣ እግዚአብሔርን ሰርቀዋል። የእግዚአብሔርን ለእግዚአብሔር መስጠት አለብን። የእግዚአብሔር ያልሆነ ምንም ነገር የለም። ለነገሩ ግን ደግሞ እግዚአብሔር ስጠኝ ያለንን ነገር በአግባቡ መስጠት አለብን። ይሄ አትስረቅ የሚለው ቃል የራሳችንን ንብረት በአግባቡ ጥቅም ላይ እንድናውል የሚናገር ነው። ራሳችንን ለማሳደግ ማህበረሰቡን ለማሳደግ ንብረታችንን በአግባቡ ተጠቅመን ገንዘባችንን በአግባቡ ተጠቅመን የራሳችንን ንብረት እና ሌላውን ማህበረሰብ ለመገንባት በጥንቃቄ መያዝ አለብን የሚል ነው። መስረቅ ለተጠቀሰበት ነገር ሁሉ ትክክለኛውን በማድረግ ይህንን ቃል እንድንጠብቅ እግዚአብሔር አምላካችን ይፈልጋል እና ሰዓት ቀጠሮ አክባሪ ይሁን ሁልጊዜ የሰዓት ሌብነትህን አቁም እስካሁን በሰረከው ነገር ሁሉ ላይ ንስሐ ግባ ተመለስ ተስተካከል የሚል መልእክት ነው ያለው እግዚአብሔር አምላካችን ስለዚህ ቅዱስ እውነትና ስለዚህ ቃል በጣም የተመሰገነ ይሁን እንግዲህ በክርስቲያኑ ማህበረሰብ ውስጥ እስራኤላውያን ማህበረሰብ ውስጥ ሊታይ የሚገባውን ስነ ምግባራዊ ጥራት አይነት የስነ ምግባር ጥራት እንዲኖረን እግዚአብሔር አምላካችን በዚህ እውነት እንድንገነባና እንድንጸና ይፈልጋል እና በብዙ ነገር ሌቦች አይደለንም ብንል ቢያንስ ቢያንስ በሰዓት ሌቦች ነን። ቢያንስ ቢያንስ እና የሰራዊቱ ጌታ እግዚአብሔር ሰዓትን በማክበር የሰዓት ሌብነታችንን እንድናቆም እግዚአብሔር ይርዳን። እግዚአብሔርን የሰረቅንበት ነገር ካለ ማስተካከል አለብን። ሌላውን የሰረቅንበት ነገር ካለ ማስተካከል አለብን እና በተለይ እናንተ የጸሎት አገልጋዮች ከዚህ ኃጢአት ንጹህ እና የራቃችሁ መሆን አለባችሁ። የሰራዊት ጌታ እግዚአብሔር ይባርካችሁ። በዚህ ጉዳይ ላይ ጸሊልኝ የምትሉ ካላችሁ ልጸልላችሁ፣ ፈቃደኛ ነኝ። ይህኛውን ቃል እዚህ ጋር አቆማለሁኝ።